ከዘደቅ ገባጳስ ብም ናኤልያስ ገባጳስ ብዟዋን አባቶች ጳጳሳት፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ እግዚአብሔርን የምትወዱት እግዚአብሔርን የሚወዳችው የእግዚአብሔር ቤተሰቦች ክርስቲያኖች በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አላችሁ? አሜን። በእውነት ቅድም መምህር ተከስተ እንደተናገረው ይህንን የእግዚአብሔር ክብር ሳይ ለመጀመሪያ ጊዜ ነው የተሰማኝ ስሜት ቢኖር በንጹሕ ውሃ ተረጭተን የተባረክንበትን የጥምቀትን በዓል የእግዚአብሔርን ምስጋና እንደምታውቀዋ፣ እንደ ሀገራችን እንደ ኢትዮጵያ በዚህ ምድር ቀደም እንዳያችሁት ምድሪቷን በዝማሬ ከድነን አምላካችን እግዚአብሔር በኢያሱ አማካኝነት ለእስራኤላውያን እንደገባው ቃል ኪዳን ይህን የረገጥነውን የባዕድ ምድር ስላወረሰን ክብርና ምስጋና ለእርሱ ይሁን ማለት ነው። በእውነት እኛ ኢትዮጵያውያን ዳዊት ብፁዕ ሕዝብ ዘያምር የብቦ ምስጋናን የሚያውቅ ለእግዚአብሔር ክብር መስጠትን ውዳሴን የሚያውቅ ህዝብ ብፁዕ ነው እንዳለ፣ ይህ የተፈጸመልን ወገኖችንንና አምላካችን ይህን የምስጋና ጣዕም እና ውዳሴ በዚህ ምድር እንድንደግመው ስላደረገ ቅዱስ ስሙ የተመሰገነ ይሁን፣ አሜን። ቅድም ብፁዕ አባታችን አቡነ መልከዜዴቅ በሚገባ እንዳስተማሩ ጥምቀት በንጹሕ ውሃ ተረጭተን አዲስ ልብና አዲስ መንፈስ የምናገኝበት በአዲስ ልደት መታጠብ የምንወለድበት ምስጢር። እንዲሁም ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ ስድስት ቁጥር አስር ላይ መድኃኒታችን ኢየሱስ ክርስቶስን በሞቱ እንመስለው ዘንድ በሞቱም ደግሞ እንደ መሰለው ከትንሣኤው ጋር እንተባበር ዘንድ ከእርሱ ጋር ተቀበርን የምንባልበት ታላቅ ምስጢር። ይህንን የሐዋርያውን የቅዱስ ጳውሎስን የጥምቀት ቋንቋን ትርጉም ከመመልከታችን በፊት ስለ ጥምቀት አንዳንድ ነጥቦችን እናያለን። የጥምቀት በዓልንም እናከብረው በባሕረ ጥምቀት ተገኝተን ውሃዎቹን እየባረክን መድኃኒታችን ኢየሱስ ክርስቶስ መጥምቀ መለኮት በተባለው በዮሐንስ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ እንደሄደ ታቦታቱን ከመንበረ ክብራቸው ወደዚህ ወደ ባሕረ ጥምቀት አምጥተን ቅድም ሊቃውንቱ ልክ እዚህ ታቦታቱ እንደደረሱ ይህን ምስጢር በማስተጋባት እግዚኦ መርሃ ዮርዳኖስ አብፅሃ ወበለየ ዮሐንስ ፍጹም ተፈሳ እያሉ ሲዘምሩ ነበር። ጌታውን መርቶ ወደ ዮርዳኖስ አደረሰ። በዚህም ዮሐንስ ፍጹም ደስታን ደስ ተሰኘ። ሙሽራው ያለችው እርሱ ሙሽራ ነው እንዳለ በዚህም ደስ የሚለው መድኃኒታችን ኢየሱስ ክርስቶስ ይጠመቅ ዘንድ ወደ እርሱ ሲመጣ አንተን አጠምቅ ዘንድ እኔ ማን ነኝ ብሎ በትህትና የተናገረው ጽድቅንና እውነትን እንፈጽም ዘንድ ይገባናል ሲለው፣ በዚህ ቃል ተሸንፎ በትህትና ያጠመቀው ዮሐንስ በዚህ ደስ ብሎታል። ኦርቶዶክሳውያን ሊቃውንት እንደሚናገሩት መድኃኒታችን ኢየሱስ ክርስቶስ በትህትና በአገልጋዩ ዘንድ ይጠመቅ ዘንድ እግሮቹን በማየ ዮርዳኖስ ዮርዳኖስ ወንዝ ውስጥ ሲከት የዮርዳኖስ ማያት ውሮዎች ምንጮች ብቻ ሳይሆኑ ፍጥረታት ሁሉ ተቀድሰዋል። በአዳም በደል ምክንያት ከእግዚአብሔር ጸጋ የተራቆተው የአምላኩን ክብር ያጣው የሰው ልጅ ብቻ ሳይሆን ሌሎች ግዕዛን የሌላቸው ፍጥረታትም ነበሩ። ቀዳማው አዳም ስለበደለ እንዲገዛቸው እንዲነዳቸው የተሰጡት እንስሳት ያስፈሩት ጀመር። ሕይወታትን ያስገኘው ውሃ በኖህ ዘመን እንዳየነው የሰዎች መጥፋት ምክንያት ሆኖ ነበር። ሰዎች ይገለገሉበት ዘንድ የተፈጠረው ውሃ ሰዶምንና ገሞራንም እንዳጠፋ እናውቃለን። ሌሎች ፍጥረታት ይህን የእግዚአብሔር ጸጋ አጥተዋል። በፍጥረት ታሪክ እንደምናነበው በመጀመሪያው የፍጥረት ቀን መንፈስ ቅዱስ በምድር ሙሉ ሰፍኖ በነበረው ውሃ ላይ ነበር። ስለዚህ ያ የፍጥረት ውሃ የተቀደሰ ውሃ ሆኖ ነበር። ከአዳም በደል በኋላ ግን ይህ ውሃ ቅድስናውን አጥቷል። ለዚህም የእግዚአብሔር መንፈስና ጸጋ ውሃ ስለተለየው መዝሙረ ዳዊት ምዕራፍ ሰባ ሦስት ላይ እንደምናነበው እነዚህ ውሃዎች በዲያብሎስ ምሳሌነት በሚነገረው በዘንዶና በአውሬው በእባቦች የተመሉ ነበሩ። መድኃኒታችን ኢየሱስ ክርስቶስ ፍጥረታትን ይቀድስ ዘንድ ግን ወደ ዮርዳኖስ ወንዝ እግሮቹን ሲከት ላይለ ተኩላ ወከሴ ትጽያን ተብሎ እንደተነገረ የነዚህ የዘንዶቹን ራስ በመረገጥ ጠላት የሆነ ዲያብሎስን ራስንም አብሮ ረገጠ። ነቢይ እግዚአብሔር ዳዊት ይህን ምስጢር አንተ የእባቦችን ራስ በውሃ ውስጥ ሰበርክ አንተም የዘንዶዎችን ራስ ቀጠቀጥክ ይላል መዝሙር 73 ቁጥር 13 ላይ። ስለዚህ የዮርዳኖስ ምንጮች፣ ቀላት፣ አፍርት ውሃዎች፣ ወንዞች ብቻ ሳይሆኑ በመድኃኒታችን በኢየሱስ ክርስቶስ ጥምቀት ፍጥረት ሁሉ ተቀድሷል። ክብርና ምስጋና ለእርሱ ይሁን። በመድኃኒታችን ጥምቀት ሰማያት ተከፍተዋል። በፊልጶስ ምስክርነት ፊልጶስ የነገረውን ያይ ዘንድ ወደ ክርስቶስ የመጣው ናትናኤል ከበለስ ዛፍ ስር በታች አየሁ የሚለውን የመድኃኒታችንን ቃል ሰብቶ በእውነት አንተ የእግዚአብሔር ልጅ ነህ ሲለው ክርስቶስ ምንድን ነበረ ያለው? ከበለስ ዛፍ ስር በታች አየው ስላል አመንክንን ከዚህ የበለጠ ምስጢር ሰማይ ሲከፈት መላእክትም በሰው ልጆች ላይ ሲወጡና ሲወርዱ ታያላችሁ ብሎት ነበር። ሰማያት የተከፈቱት መላእክት በሰው ልጆች ላይ የወጡት የወረዱት በመድኃኒታችን በኢየሱስ ክርስቶስ ጥምቀት፣ በአዳም በደል ምክንያት ተዘግቶ የነበረው ሰማይ ጌታ ሲጠመቅ ተከፈተ ዛሬ ብለን መናገር እንችላለን። ኦርቶዶክሳዊ ዝማሬ ዛሬ ጌታ ተወለደ። ይህ የዳንበት ምስጢር ስለሆነ ሁሌም አሁን እንደተደረገ አድርገን እናውራለን። ዛሬ ተጠመቀ፣ ዛሬ ተነሳ። ስለዚህ ሰማያት ተከፈቱ። መላእክትም ከሰው ልጆች ጋር ምንም አይነት ህብረት ሳይኖራቸው ለሰው ዘሮች መስተሳራን ሆነው ይኖሩ ነበር። በልደቱ አብረው እንደዘመሩ ታላቁ ሊቅ ዮም አህደ መሬት ተኮኑ መላእክት ወሰብ ከመይሰብ ወለ ክርስቶስ በቃላሉ በአንድ ድምፅ፣ በአንድ የምስጋና ቃል ክርስቶስን ያመሰግኑት ዘንድ ሰዎችና መላእክት አንድ መንጋ ሆኑ። ክብር ለእግዚአብሔር በሰማያት ለሰው ልጆችም በምድር እርቅና ሰላም ተወጠነ ብለው በልደቱ ከእረኞች ጋር እንደዘመሩ፣ መድኃኒት ክርስቶስ ተወልዶላቸዋል እንዳሉ፣ የትንሣኤ ምስክሮች እንደነበሩ፣ ምንም እንኳን የመላእክት ስም በወንጌላያቱ የጥምቀት ትረካ ላይ ባይጻፍም የጥምቀቱ ምስክሮች ነበሩ። የሰው ልጆች ድህነት የሚያስደስታቸው አምላካችን እኛን ለማዳን በሚያደርገው ስራ ደስተኞች የሆኑ በዚህም ከእኛ ጋር የታረቁ ስለሆኑ አሁን ሰማያት ተከፈቱ፣ መላእክትም በሰው ልጅ ላይ በኢየሱስ ክርስቶስ ላይ ሲወጡና ሲወርዱ ለናትናኤል የተነገረው ሌሎች ይህንን ተመለከቱ። ሌላው በመድኃኒታችን በኢየሱስ ክርስቶስ ጥምቀት የስላሴ ምስጢር ተገለጠ። በምልዩ ዘመን ያልታወቀው ምስጢረ ስላሴ አሁን ግልጽ ሆኖ ታይ! ወልዳ እግዚአብሔር ኢየሱስ ክርስቶስ ሲጠመቅ በአካል መንፈስ ቅዱስ በርግብ አካል በርግብ አምሳል ይቅርታ በእርሱ ላይ ወረድ። አብ ደግሞ በደመና በወልድ ቃልነት ስለ እርሱ ምስክርነትን ሰጥቶ የመወደው በእርሱ ደስ የሚለኝ ልጄ ይህ ነው አለ። ድህነትን ያደረገበት ልጁ ሊቃውንት አባቶቻችን ከመደሰት አልፎ እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል ያደረገውን የድህነት ሥራ እንዳደነቀ ዋከረ አብ እምዝንቱ መስዋዕት ይሉ ነበር። መድኃኒታችን የተጠመቀውም ህዝቡ ሁሉ ስለ ኃጢአታቸው የንስሐን ጥምቀት ተጠምቀው ከጨረሱ በኋላ ስለነበር ከሌሎቹ ሰዎች ለመለየት መንፈስ ቅዱስ በርግብ አምሳል በእርሱ ላይ ነው የወረደው። ሊቃውንት አባቶቻችን መድኃኒታችን ኢየሱስ ክርስቶስ በሌሊት እንደተጠመቀ ይናገራሉ። በዚህ ሰዓት እርግቦች አይታዩም። ከዛ የተለየ አካል ያለው እኔን የሚል አካል ያለው መንፈስ ቅዱስ መሆኑን ለማመልከት በእርሱ ላይ ወረደ። ስለዚህ በመድኃኒታችን በኢየሱስ ክርስቶስ ጥምቀት የስላሴ ምስጢር ታወቀ። በተለይ ደግሞ በጣም በሚደንቅ አገላለጽ አንድ ኦርቶዶክሳዊ ሊቅ እንዳለው በዘፍጥረት ታሪክ በውሃ ላይ ሰፎ የነበረው መንፈስ ቅዱስ በመድኃኒታችን በኢየሱስ ክርስቶስ ላይ በርግብ አምሳል በመውረዱ ውሃዎቹንም በመቀደሱ ሊቃውንት አባቶቻችን የዮርዳኖስን ወንዝ ሰላም ለማዮርዳኖስ ሰላም ለተዮርዳኖስ በመንፈስ ቅዱስ ለተቀደስ ከያሉ ይህንን ምስጢር አግኝቶ ይዘምራል። በስነ ፍጥረት በውሃ ላይ ሰፎ የነበረው መንፈስ ቅዱስ ዛሬ ውሃዎቹን ለመቀደስ ዳግም ስለወረደ ወደ ጥንት ዙፋኑ ተመለሰ ብሎ ተናግሯል። ኦርቶዶክሳዊ ሊቅ ይህንን ምስጢር በመድኃኒታችን በኢየሱስ ክርስቶስ ጥምቀት አየ። ሌላው ፍጥረታት ከተቀደሱ ውሆች ምሬታቸው ጠፍቶ ጣፋጮች ከሆኑ በአዳም በደል ምክንያት ያጡት ጸጋ ከተመለሳቸው ከተመለሰላቸው በኋላ ይህ ምስጢር የተፈጸመላት የዮርዳኖስ ወንዝም የዚህ ምስጢር ቃል ተካፋይ ነበረች። የአባቶቻችን ዝማሬ ሶበመፃ ቃል እምሰማይ ለተናብቦ ነድ ለማይባር ከበቦ ማይ አበዛያውር ጸበቦ የሚል አር ለመናገር በደመና ሲመጣ ነድ የተባለው በመለኮታዊ ባህሪው የሚያቃጥል እሳት ነው የተባለውና በሥጋ ተገልጿልና ሲጠመቅ አው ያ ውሃ የሚሄድበት ቦታ ጨነቀው። ል መዝሙረኛው ዳዊት አንቺ ባህር የሸሸሽ አንት ዮርዳኖስ ወደኋላ የተመለስክ ምን ሆናችሁ ነው ብሎ እንደተናገረ። ርእዩ ከማያት እግዚኦ፣ ወፈሩ አቤቱ አምላኮይ ውጭ አዩ ፈሩ፣ ከዚህ የተነሳ ደነገጡ። እነዚህ ግዑዛን ፍጥረታት ለእግዚአብሔር ክብር የማይሰጡ የማይናገሩ የማያውቁ ቢመስለን፣ እኛ በማናውቀው እኛ በማንረዳው መልኩ ለአምላካቸው ምስክርነትን ይሰጣሉ። እኛም የማናውቀው የምስጋና ቋንቋ አላቸው። ዳዊት ሰማያት ይነግሩ ስብሐተ እግዚአብሔር ሰማያት የእግዚአብሔርን ምስጋና ይናገራሉ ይላል። ከሮሙ ሊቀ ጳጳስ ከሂፖሊተስ ወይንም በእኛ ቋንቋ አቡሊዲስ ከሚባለው ሊቅ የተወሰደው ሊቃውንት አባቶቻችን ሰዓታት በቆሙ ቁጥር የሚያዜሙት ዜማ በመንፈቀ ሌሊት በዛቲ ሰዓት ሁሉ ፍጥረት ይሳሙ ለሰቦቱ እግዚአብሔር በመንፈቀ ሌሊት ከዋክብት አዝሮይት እጽ ወማያት እግዚአብሔርን ያመሰግኑታል። ስለዚህ ክብሩን ያውቃሉና ዮርዳኖስ ሸሸች፣ ኮረብቶችም አድባር አንፈራሱ ከመሐራጊት ተራሮችም እንደ ጠቦት ዘለሉ፣ ምስክርነቱን ሰጡ። ሌሎች አባቶችም የተጠበቀው በሌሊት ነበርና ከዋክብትና ጨረቃ ዓለሙን ሁሉ በታላቅ ብርሃን ሞሉት ብለዋል። ቅድም በዋዜማ አባቶቻችን ይዘምሩ ነበር። ዓለምን ወኩሎ ሞል ላይ ነበር ውስጥ ዓለምም በውስጧ ሁሉ የሚኖሩት የእሱን ምስጋና ያውቃሉና በጥምቀት ለተሰራው አንድ የደህነት ስራ ክፍል እነዚህ ሁሉ ምስክሮች ነበሩ። መድኃኒታችን ኢየሱስ ክርስቶስ የዮርዳኖስን ውሃ በራሱ እሉናዛው ተጠንቆ እንደቀደሰው፣ ውቅያኖሶች፣ ባህሮች፣ ወንዞች ሁሉ ተቀደሱ። ሌሎች ከውሃ የተለዩ ፍጥረታትም ሁሉ ፍጹም መቀደስን በእርሱ አገኙ። ሲፈጠሩም በእርሱና ለእርሱ እንደሆነ ሐዋርያው ቅዱስ ጳውሎስ ለቆላሴስ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 16 ላይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል፣ ሁሉ በእርሱና ለእርሱ ተፈጥረዋል ብሎ ተናግረው፣ ክርስቲያኖች ደጋግሜ እንደተናገርኩት የሥነ ፍጥረት ታሪክ በውሃ ይጀምራል። የመድኃኒታችን የወንጌልም አገልግሎት በውሃ ነው ይጀምራል። ከተጠመቀ በኋላ ነው ወንጌለ መንግስትን መስበቅ የጀመረ። ቅድም በተናገርኩት በሥነ ፍጥረት ታሪክ መንፈስ ቅዱስ ለፍጥረቶች ሕይወትን እንደሰጠ በአምላካችን ድንቅ ትእዛዝ ውሃ ሕያውነት ያላቸውን የሚንቀሳቀሱ ፍጥረታትን ታስገኝ እንዳለ በፍጥረት ታሪክ ውሃና መንፈስ አብረው በግልጽ እንደተጠቀሱ እኛም አዲስ ፍጥረት ለመሆን የምንወለደው አዲስ ፍጥረት የምንሆነው ከውሃና ከመንፈስ በመወለድ ነው። ቅድም ተምረን ይህ በጥምቀት ከምናገኘው ጸጋዎች መካከል አንደኛ በውሃ እግዚአብሔር ፍጥረቱን ሁሉ እንደሚመግብ እኛም ደግሞ በጥምቀት ውሃ አዲስ ፍጥረት እንሆነ። ጥምቀት በኛ ሕይወት ትርጉም የሚኖረው አዲስ ፍጥረት እምንሆንበትን የምንቀየርበትን አዲስ መንፈስንና አዲስ ሕይወትን ስናገኝ፣ ግዝረትን የተካውን ጥምቀትን በማነጻጸር ሐዋርያው ቅዱስ ጳውሎስ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምም ብሎ ለገላትያ ሰዎች ምዕራፍ 6 ቁጥር 15 ላይ ጽፏል። ስለምናገኘው አዲስ ልብ፣ አዲስ መንፈስ ደግሞ አምላካችን እግዚአብሔር በሕዝቅኤል አንደበት አስቀድሞ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደምናነበው ጥሩ ውሃን እረጭባችኋለሁ፣ እናንተም ትጠራላችሁ። የድንጋዩን ልብ ከእናንተ አወጣለሁ፣ የስጋውንም ልብ እሰጣችኋለሁ፣ አዲስ ልብ አዲስ መንፈስን በውስጣችሁ አኖራለሁ ይለናል። እነዚህ ሁሉ ክብርና ምስጋና ለእርሱ ይሁንና በመድኃኒታችን በኢየሱስ ክርስቶስ ጥምቀት ያገኘናቸው ጸጋዎች ናቸው። ከዚህ በተለየ መልኩ ቅዱስ ብፁዕ አባታችን እንዳስተማሩ ሐዋርያው ቅዱስ ጳውሎስ ለየት ያለውን የጥምቀትን ጸጋ ሁለት ቦታ ለቆላሴስ ሰዎች በጻፈው መልእክቱ ምዕራፍ ሁለት ቁጥር 11 ላይ እና ሮሜ 64 ላይ ከሞቱ ጋር እንተባበር ዘንድ እንዲሁም በአዲስ ሕይወት እንመላለስ ዘንድ በጥምቀት ከእርሱ ጋር ተቀበረን። ጥምቀት ከአምላካችን ጋር የሚኖረን አንድነት ምልክት፣ ለአይሁድ በመገረስ የእግዚአብሔር ወገኖች የመሆናቸውን ቃል ኪዳን እንደሚያጸሉ፣ እኛም ተጠምቀን ልጅነትን ከማግኘት ጋር የእግዚአብሔር ልጆች የምንሆንበትን የቃል ኪዳን ምልክት እናገኛለን። አሁን እውነት ነው፣ ጥምቀት ከጌታ ጋር አብሮ መሞት፣ ከእርሱ ጋር አብሮ መቀበር፣ መነሳት ነው። ይህን አባባል ቀላል በሆነና ግልጽ በሆነ ቋንቋ ለመናገር ለምሳሌ መድኃኒታችን ኢየሱስ ክርስቶስ ሲሰቀል በአብሮት የተሰቀለው በቀኝ የነበረው ወንበዴ በመጨረሻው ሰዓት የንስሐ ልብ ስለነበረው አቤቱ አምላክ ሆይ ዳግም በመንግስት ስትመጣ አስበኝ ስላለው የመድኃኒታችን የኢየሱስ ክርስቶስ መልስ ዛሬ በገነት ከኔ ጋር ትሆናለህ የሚል ነበር። ይህ ሰው ሳይጠመቅ እንዴት ገነት ሊገባ ቻለ ብንል አጭሩ መልስ ጥምቀት ከጌታ ጋር አብሮ መሞት ስለሆነ ነው። ከአምላኩ ጋር አብሮ ስለሞተ ይህ እንደ ጥምቀት ተቆጥሮለት ቅድምም እንደተነገር ነው። ቤተ ክርስቲያን ህጻናትን ስታጠምቅ ሶስት ጊዜ ብቅ ጥልቅ እያደረገች ገንዳ ውስጥ ነክራ ማውጣቷ መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር ሶስት ቀን ሶስት ለሊት ለማደሩ ምሳሌ። ስለዚህ በጥምቀት ከእርሱ ጋር ተቀበርን ሲባል ከዚህ ምሳሌነት አልፎ በመጠበቃችን የምናገኘውን አዲስ ህይወትና አዲስ ማንነትን ይጠቁማል። መግቢያ ላይ እንዳልኩት በቀዳማዊው አዳም እንደሞትን ለኃጢአት ባህሪያዎች እንደሆንን በዳግማዊው አዳም በመድኃኒታችን ኢየሱስ ክርስቶስ በኃጢአት ላይ ድልን እንዲሁም እርሱን መስለን የምንነሳበትን የክብር ትንሣኤን አግኝተን። ስለዚህ ጥምቀት በሞት ላይ ያለንን ድን እንዲሁም ደግሞ የትንሣኤውን ክብር በምሳሌነት በማሳየት ያገለግላል። ግን እዚሁ ቃል ላይ ሮሜ 6፥4 ላይ ከክርስቶስ ጋር በጥምቀት አብረን ተቀበረን የተባለው ሐዋርያው በግልጽ ቋንቋ እንዳስቀመጠው ቀጥሎም እንደሚያብራራው በአዲስ ህይወት እንድንመላለስ አሮጌው ማንነት ከኛ ርቆ አዲስ ሰዎች እንድንሆን ለኃጢአት ሙታን ሁነን በእኛ ላይ የሰለጠነው ኃጢአት ከእኛ ተወግዞ ተወግዶ ሰውነታችን የኃጢአት ሳይሆን የጽድቅ እቃ ጦር እንዲሆን፣ እንዲሁም አሮጌው ሰውነት አሮጌው ማንነት አምላካችንን የማያውቀው እርሱን የማያከብረው ለእርሱ የማይገዛው ማንነት ሲሰከል ለኃጢአት ስንሞት በጥምቀት ከእርሱ ጋር ተቀበርን ይባል። ለኃጢአት ከሞትን ለአምላካችን ሕያዋን ሁነን ለእርሱ እንኖራለን። የውስጥ እቃችን ሁሉ እያንዳንዱ የሰውነት ክፍላችን ሁሉ ለእርሱ ክብር ተቀድሶ እርሱን ብቻ የሚያገለግልና የእርሱን ፈቃድ የሚያደርግ ከኃጢአት ባርነት ነፃ የወጣ ክርስቶስ ራሱ የሆነለት የአካል ክፍል እኛ ሁላችን አንድ እንድንሆን በአንድ ጥምቀት ተጠምቀናልና እነዚህ አይነቱን አዲስ ማንነት እናገኛለን። ክርስቲያኖች የጥምቀት በዓልን በዚህ መልኩ ማክበሩ ነጭ ልብስ ለብሶ ለእግዚአብሔር ክብር መዘመሩ በጣም መልካም ከለበስ ነው። በውጪ ከሚታየው ነጭ ልብስ ውጭ ግን ስለ ጥምቀት ሐዋርያው የሚያስተምረን ትልቅ የመለወጥ ቃል ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚል ቃል ገላትያ 3 27 ላይ እንደምናለ ጥምቀት ክርስቶስን መልበስ ማለት እንደሆነ ሐዋርያው በዚህ ቃል ሲነግረን የምንረዳው አምላካችንን በልባችን ቀድሰን፣ እርሱን በሕይወታችን አንግሰን፣ እርሱን ለብሳችሁታል እንደተባለ አባቶቻችን ስም እንኳን ሲያውጡ ለባሴ ክርስቶስ ይላል። ክርስቶስን የለበሰ ማለት ለእርሱ የተሰጠ ሕይወት ጌታ ክርስቶስን በልባችሁ ቀድሱት እንዳለ ሐዋርያው ቅዱስ ጳውሎስ፣ እርሱን በልባችን እምንቀድስበት እርሱን የምንመስልበት። እንዲያውም ይኸው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እኛ ግን የክርስቶስ ልብ አለን ይል ነበር። እንደ እርሱ የምናስብበት እናንተ ሸክማችሁ የከበደ ደካሞች ወደ እኔ ኑ፣ እኔ አሳርፋችኋለሁ፣ እኔ የዋህ ቅን ነኝ እንዳለ ከእርሱ የዋህነትን ቅንነትን የምንማርበት የስብከቱ ማዕከል ፍቅር ነው እና ያንን ፍቅር አውቀን በዚህ ፍቅር የምንመላለስበት መላለስበት ህይወት ክርስቶስን የምንመስልበት እንደ ቅዱስ ጳውሎስ ደግሞ አባባል እርሱን የለበስንበት ህይወት ይባላል። ሌላው ከዚሁ ጋር አያይዞ ለእርሱ ለታሰርንለት ስለሞትን በፊደል ሳይሆን በመንፈስ ኑሮ ህያዋን እንሆናለን። በጥምቀት ከአምላካቸው ጋር የተቀበሩ የእግዚአብሔር ልጆች ከአጢአት እስራት ነፃ የወጡ ናቸው። ክርስቲያኖች ሰዎች ኃጢያትን ሲሰሩ ለሰሩት ኃጢያት ባሪያዎች እንደሆኑ ታውቃላችሁ። መድኃኒታችን ለፈሪሳውያን ይህንን በግልጽ ነግሯቸዋል። የነጻነት ልጆች እንደሆኑ በአብርሃም አባትነት እነሱም የአብርሃም ልጆች በመሆናቸው ይመኩ ስለነበሩ የአብርሃምን ስራ ሳይሰሩ በእውርነት እንዲሁም በኃጢአት የሚኖሩት ህይወት እንደማያሰልካቸው በግልጽ ሲነግራቸው ሁሉ ዘይመብራ ለኃጢአት ገብረ አውቶ ኃጢአትን የሚያደርጋት ሁሉ ባሪያዋ ነው ብሏቸው የዮሐንስ ወንጌል ምዕራፍ ስምንት ቁጥር 35 ላይ እንደምናነብ በጥምቀት ከአምላካቸው ጋር የተከበሩ የእግዚአብሔር ልጆች ከኃጢአት እስራት ነፃ የወጡ ናቸው። አምላካቸው ስለ እነርሱ ሞቶ ውድ ዋጋን እንደከፈለ ያውቃል። በጥምቀት ያልተወለዱ የአምላካቸው ልጆችም ያልሆኑ ዓለማውያን ሲዘሙቱ፣ ሲረክሱ ምንም አይመስላቸው። ይህ ለእነሱ ጨዋታ፣ እኛ ግን ክርስቲያኖች ለኃጢአት ልዩ ትርጉማል። አምላካችንን ውድ ክፍያ እንዳስከፈለው ስለምናውቅ ዓለም የዝሙትን ግብዣ እንኳን ስታቀርብልን የአምላኬን መቅደስ አናፈርስም ነው ሳቸው የእርሱ መቅደስ ተብሏል። እርሱ በእኔ ይቀደሰል በእኔ ሰውነት እኔ መቅደሱ ሆኘው እኖር ዘንድ ይገባልና የእርሱን መቅደስ አላፈርስም ልንል ይገባል። በጥምቀት የእግዚአብሔር ልጆች ሲሆኑ እርሱን የሚያከብሩ የልጆቹ ቋንቋይ ያውም ለራሳቸው አይኖሩም። ቅዱስ ጳውሎስ እሚጽፈውን የኖረ ታላቅ ሐዋርያ ስለሆነ አሁን እኔ አልኖርም ያውም እኔ ከአምላኬ ጋር ተሰቅያለሁ እኔ ለራሴ አልኖርም የተሰቀልኩለት አምላኬ እርሱ በውስጤ ይኖራል ብሎ ለገላትያ ሰዎች ምዕራፍ 2 ቁጥር ሀያ ላይ ጽፎ ነበር። አምላካችንን የምንቀድስበት በዋጋ የገዛን አምላካችን የምንሆንበት ህይወት በጥምቀት ከእርሱ ጋር የተቀበርንበት ህይወት ምስጢር እና ቋንቋ በዋጋ ስለገዛን ገዛን የእርሱ ነ የእርሱ እንደሆንን እናውቃለን። እርሱም ያዕቆብ ለተባለው እስራኤል ተቤዥቼ አለውና አንተ የእኔ ነህ በስምህ ጠርቼ አለው ትንቢተ ኢሳያስ ምዕራፍ 43 ቁጥር አንድ ላይ እንደምናነበው እንዳለው እያንዳንዳችንን በስማችን የሚያውቅን ቤዛ የሆነን የእርሱ ያደረገን ነውና እኛ የራሳችን ሳንሆን በዋጋ የገዛን የአምላካችን እንደሆንን ተገንዝበን የምንኖረውን ኑሮ ለእርሱ እንኖረዋለን። ቅድም እንዳያችኋቸው የእግዚአብሔር ልጆች ለአምላካችን ክብር ዘምረን አንጠግብም። እርሱን አውድሰን አነ ተሰየምኩ ንጉሠ በላዕሌሆሙ እንዳለ በእኛ ሕይወት የሚነግስ መሲህ እርሱ ብቻ ነው። በልባችን የሚቀደስ ንጉሥ ስናገለግለው አንሰለችም! ልጆቹ ስለሆንን የልጅነት ስሜት እየተሰማን ስለምናገኘው ምድራዊ ጥቅም ሳይሆን በቤቱ አምላካችንን እናገለግለዋል። በምስጋና ምድሪቱን እየከደንን ለእርሱ ክብር እንዘምራለን። ነፍሳችን ዋጋ የከፈለላት አምላኳን ስለምታውቅ እርሱም ትጠማለች። ዳዊት በሕይወቱ እግዚአብሔርን የተጠማ ሕይወት ስለነበረው በመዝሙሮቹ በተደጋጋሚ ነፍሴ ወደ ያው አምላክ ተጠማች። በአንድ ወቅት ያው በጣም በሚደቅ ቋንቋ አምላኩ ከመምድረ በድ ጸማተከ አምላኬ ሆይ ነፍሴ አንተን እንደ ምድረ በዳ መሬት ተጠማች ይል ነበር። ለዘመናት ውሃ ያላገኘ መሬት ውሃን የዝናቡን ውሃ እንዴት ነው የሚጠማ? ነፍሴ እንዲህ ተጠማች! ነፍሳችን እርሱን እንዲህ ትናፍቃለች፣ ወደ እርሱ ትገሰግሳለች ክብሩን ልታይ በቅድስናው ስፍራ ልትሰግድ። ክርስቲያኖች እነኛ የእግዚአብሔር ልጆች ያልሆኑ የጥምቀትን ጸጋ ያላገኙ ሰዎች ምንም እንኳን እግዚአብሔርን እንደማያውቁ እርሱን እንደማያከብሩ ቢናገሩ ነፍሳቸው ግን ያው በስነ ፍጥረት ታሪክ እንደምናውቀው አዳምን ከምድር አፈር ካበጀው በኋላ የሕይወት ስትንፋስን እፍ ብሎ ሕያው ፍጥረት አድርጎታልና ከእግዚአብሔር የተገኘች ነፍስ ያለው እያንዳንዱ ሰው በውስጡ እግዚአብሔርን የመፈለግ ስሜትና መሻት አለ። አለማውያንም ሰዎች አንዳንዴ ስለ እግዚአብሔር ፍቅር ስትነግሯቸው አስተውላችሁ ከሆነ ልባቸው ተሰብሮ ነው የሚሰሩት። ነፍሳቸው ሁሌ አምላካቸውን ስለምትሻል፣ የምታርፍበትን ጌታ ስለምትቃትት። ስለዚህ በዚህ መልኩ ነፍሳችን አምላካችንን ትጠማለች፣ በስጋችን ደግሞ እርሱን እናከብራለን። ይኸው ሐዋርያ በዋጋ ስለተገዛችሁ የራሳችሁም ስላልሆናችሁ በስጋችሁ እግዚአብሔርን አክብሩ ይላል። አንድ ነገር ልንገራችሁ። መድኃኒታችን ኢየሱስ ክርስቶስ ሰው ከመልካሙ መዝገብ ልቡ መልካም ከሆነ መልካሙ ነገር እንደሚያወጣ ልቡ ክፉ ከሆነ ደግሞ ክፉን ነገር እንደሚያወጣ ከተናገረ በኋላ የማቴዎስ ወንጌል ምዕራፍ ዐሥራ ሁለት ላይ እያንዳንዱ ሰው በዚህ ምድር ለሚናገረው ነገር በምጽአት ቀን መልስ ይሰጣል ብሎ ነበር። ታዲያ ለምንናገረው ነገር ብቻ ሳይሆን በስጋችንም ላይ ለተሰራው ስራ ሁሉ ዳግም አምላካችን ሲመጣ መልስ ደግሞ እንደምንሰጥ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ሲጽፍ በሁለተኛው መልእክቱ ምዕራፍ አምስት ቁጥር አስር ላይ እያንዳንዱ በስጋው ለተሰራው ስራ በብድራት ከአምላኩ ይቀበል ዘንድ በክርስቶስ ወንበር ፊት ይገለጽ ዘንድ አለው ይላል። ወገኖች በእያንዳንዳችን ሰውነት ስንት አይነት ስራ ተሰርቷል? ይሄ ቃል በጣም ከባድ በጣም ፓወርፉ በእያንዳንዳችን በስጋችን ለተሰራው ነገር በብድራት ከአምላካችን ፊት እንቀበል ዘንድ ዳግም ሲመጣ በፊቱ ነው። እርሱን ያከበረ ሕይወት ለእርሱ የተቀደሰ ማንነት አለ ወይስ ብዙ አይነት ስራ ልንገልጸው እማንችለውን የምናፍርበትን ሰርተን ከዚሁ ጋር እንኖራለን? ይህ ኃጢአት ነፍስን የሚወጋ ነፍስን የሚያደክም ርሳተ ነፍስ የነፍስ ቆሻሻ ተብሎ የሚገለጽ ከዚሁ ኃጢአት ጋር እግዚአብሔርን ማየት እጅግ አስጨናቂ። በንስሐ ተመልሰን እኛ በጥምቀት ልጅነትን ያገኘን የተቀደስን ልጆች ይሆን ዳግም ግን በኃጢአት ራሳችንን ካቆሸሽን በኋላ ወደ እርሱ ተመልሰን ልጅነታችንን ካላደስን በስጋችን ላይ ከተሰራው ኃጢአት ጋር እግዚአብሔርን ማየት በእውነት እጅግ አስጨናቂ። ማንነታችን ተለውጦ ቅድም በጠቀስኩት ጥቅስ እንደተባለው አዲስ ልብን አዲስ ማንነትን አግኝተን በጥምቀት ውኃ እረጻችኋለሁ ሲል የድንጋዩን ልብ ከእናንተ አወጣለሁ የስጋንም ልብ እሰጣችኋለሁ የሚል ቃል እግዚአብሔር በሕዝቄ ላንደበት የተናገረ በስጋችን ላይ ምን አይነት ስራን እንሰራለን የሚለውን ጥያቄ ከመጠየቅ ጋር ደግሞ ምን አይነት ልባል እንደ ልድያ ቃሉን የሚሰማ፣ ለቃሉ የተከፈተ፣ አምላኩን የሚሻ የሚናፍቅ ወይስ እንደ ናባል ድንጋይ የሆነ ልብ የአብያ ባል ናባል ዳዊትና አገልጋዮቹን ካስቆጣ በኋላ ዳዊት ያጠፋው ዘንድ እንደመጣ ሲነገረው ስካሮ ሲለቀው ልቡ ድንጋይ ሆነ፣ የሚል ቃል መጽሐፈ ሳሙኤል ቀዳማዊ ምዕራፍ አ። እንደዚህ አይነት ልባል ቃሉ የማይነካው ድንጋይ ልብ። የእግዚአብሔር ቃል እኮ ድንጋይን የሚፈረክስ መዶሻ ተብሏል። ድንጋዩን ልብ ያፈርስ ዘንድ ይችላል። የልብን ሸለፈት ይገርዝዘን ዘንድ በሁለት በኩል የተሳለ ሰይፍ ነው ካለ፣ ለዘመናት የሰማነው የእግዚአብሔር ቃል ልባችንን ቀይሯል፣ እኛነታችንን ለውጧል? ወይስ እልከኞች እንደነበሩት የውም አነሰማይቱሙ ቃሎ የታስሮልበት ነው። ዛሬ ቃሉን ብትሰቡ ልባችሁን እልከኛ አታድርጉ እንደተባሉት እንደ እስራኤላውያን ልባቸውም ስለደነደነ

በአምላኩ ደስ የሚሰኝ አምላኩን የሚፈልግ መልካም መዝገብ ወደ መሆን የተቀየረ። ክፉ መዝገብ፣ የቂም የበቀል የክፋት መዝገብ ከሆነ ክፉ ንግግርን፣ የሚያስቀይም ቃልን፣ ቅሬታ ነው ያወጣል። መልካሙ መዝገብ ደግሞ ቅድም እንዳያችሁት ዝማሬን፣ በረከትን ከዚህ መዝገብ ያውጥ። ልባችን ሲቀየር መልካም መዝገብ አምላኩን የሚሻ ልብ ይሆን፣ ንጹህ ልብ። ልባችን ከተቀየረ ደግሞ ሁለመናችን ማንነታችን ተቀየረ ማለት። በአዲስ ሕይወት እንመላለስ ዘንድ በጥምቀት ከእርሱ ጋር ተቀበርን ያለው ይኸው ሐዋርያ እንደገና ለቆላሲያስ ሰዎች በጻፈው መልእክቱ ምዕራፍ ሶስት ላይ ሁለት አይነት ሰዎችን ያነጻጽራል። ልባቸው ያልተቀየረው በአሮጌው ማንነት የሚኖሩ አሮጌ ሰው እያለ የሚጠራቸው ለእግዚአብሔር ቁጣ የታዘዙ የተዘጋጁ የማይታዘዙ ልጆች የተባሉ በአሮጌው ማንነት የሚኖሩ ሰዎች እንዳሉ ተናግሮ የቆላሲስ ሰዎችን ድሮ እንደነዚህ ሰዎች ነበራችሁ፣ አሁን ግን ተቀድሳችኋል፣ ተለውጣችኋል የሚላችሁ በአሮጌው ማንነት የሚኖሩ አሮጌው ሰው በውስጣቸው ስላላቸው ሰዎች ባህሪያት፣ ስራ ሲናገር ቆላሲስ 3:5 ላይ እነዚህ ሰዎች በዝሙትና በርምሰ ይኖራሉ ይላል። በውስጣቸው የስጋን ፍትወት አለ። የዓለሙ ዜማ፣ የዓለሙ ዘፈን። መጽሐፍ ቅዱስ ዘፈንን የሰነፎች ዜማ ይላል። ሰዎች ፍቅር በሚለው የከበረ ቃል የስጋን ፍትወት ሲያንጎራጉሩም ሰማል። ክርስቲያኖች የእግዚአብሔር ፍቅር በልባችን አስቀድሞ ካልገባ በክርስቶስ ፍቅር የተለካ ልብ ከሌለ፣ በህይወታችን ጥሩ እንኳን አፍቃሪዎች አሉ። እውነተኛ ፍቅርን ያስተማረ እሱ ነው። አለማውያን በዘፈናቸው ፍቅር ብለው የሚጠሩት ቅዱስ ጳውሎስ የሥጋ ፍትወት ያለ የሥጋ ስሜት ነጸብራቅ የሆነ ስስታም የሆነ ገንዘብ ማድረግን ገንዘብ በማድረግ ላይ የተመሰረተ ሲሆን ከመድኃኒታችን ከኢየሱስ ክርስቶስ የተማርነው ፍቅር ደግሞ በምንም ነገር የማይለወጥ የሚሰጥ መስል ግን የማይጠብቅ ፍቅር። ዓለማውያን የሥጋውን ፍትወት ፍቅር እያሉ ያዜሙታል። ይሄ የአሮጌው ሰው ህይወት፣ በእነዚህ ሰዎቹ ህይወት ውስጥ ክፉ ምኞት አለ ይላል። ጣዖትን በማምለክ ይኖራሉ፣ ገንዘብን ያመልካሉ። ለሁለት ጌቶች መገዛት አይቻላቸውም እንደተባለ ገንዘብ የራሳቸው ጌታ ሆኖ የክፋት ሁሉ ምንጭ ሆኖ ለገንዘብም እየተገዙ ይኖራሉ። ስድብና የሚያሳፍርም ንግግር ከአንደበታቸው ይወጣል። እነዚህ አሮጌው ሰው የተባለውን ማንነት በውስጣቸው የያዙ አዲስ ልብ የሌላቸው ባልተለወጠ ማንነት የሚኖሩ ሰዎች ናቸው። ቀጥሎ ደግሞ የእግዚአብሔር ምርጦች የሚላቸው አዲሱ ሰው ክርስቶስን የለበሱት አዲሱ ሰው ክርስቶስን ስለለበሳችሁት ከእርሱ ጋር ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል የሚላቸውን ደግሞ የእግዚአብሔር ምርጦች ብሎ ይጠራቸዋል። እኛም የእግዚአብሔር ምርጦች እንዳላቸው ሰዎች ነው ልንኖር የሚገባ። እነዚህ የእግዚአብሔር ምርጦች ምሕረትንና ርኅራኄን ያውቃሉ። ቸርነትና ትህትናን በውስጣቸው ይይዛሉ። የይቅርታ ልብ አላቸው። በቃሉ የተመሉ በመንፈስ ዕለት ዕለት የሚያድጉ ከምንም በላይ ደግሞ የፍጻሜ ማሰሪያ የሆነውን ፍቅረን የለበሱ ናቸው ክርስቲያኖች የትኛውን አይነት ልብስ ለብሰናል የጥምቀት ነጭ ቀሚስ ነጭ ልብስ እንዳትሉ በአምላካችን ጸጋ ስለምንከብርበት ልብስ ነው ማለት ዮሐንስ በራእዩ ራቁቱን እንዳሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይል ነበር የዮሐንስ ራእይ ምዕራፍ 16 ቁጥር 15 ላይ እንደምናየው ሰዎች ወደ ሰርግ ሲጠሩ ያማረ ልብስ ለብሰው ይችሉ ገዝተው ካልሆነም ደግሞ ያላቸውን አጥበው፣ ጌታችን በተናገረው ምሳሌ የቆሸሸውን ልብስ ለብሶ ወደ ሰርግ የመጣው ያውጡታል። ልብሱና ጥርስ ማፋጨት ሆነ ወዳለበትም ይጥሉታል ዮሐንስ በራእዩ ያያቸው ልብሳቸውን በበጉ ደም ያጠቡት የዘንባባ ዝንጣፊ የያዙት፣ ለበጉ የሚዘምሩት ግን በክቡር ደሙ ፈሳሽነት ልብሳቸውን ያነሱ ናቸው። ክርስቲያኖች፣ ለአንዳንዶቻችን ይቅርታ አድርጉልኝና ቅዱስ ቁርባንን መቀበል ትውስታው ነው። ለመጨረሻ ጊዜ የቆረባችሁት መቼ ነው ብል ይህ ከባድ ጥያቄ። ብዙዎቻችን ምናልባት በልጅነት እንል ነው። ስለ እውነት ምክንያት ይመስለኛል። ከአጢያት ከምንነጻበት ከአምላካችን ጋር ሕብረት ከምናገኝበት ሕይወት የምንረቃው አንድ የተሳሳተ አመለካከት ስላለ በዚህ ሰዓት ቆርቤ ለምን እሳት ውስጥ እገባለሁ? መድኃኒታችን ኢየሱስ ክርስቶስ ህይወት እንደሆነ ነው የነገረው። ስጋውን ብንበላ፣ ደሙን ብንጠጣ ወደሙ ለኢየሱስ ክርስቶስ ያነሳነም ሁሉ ሀጣዊ ነው ተብሏልና ከኃጢአታችን ነው ምንነጽ። እርሱ በእኛ ይኖራል፣ እኛም በእርሱ እንኖራል። በደለኝነታችንን ካንበንን መፍትሄው ወደዚህ የህይወት መድኃኒት መቅረብ እንጂ ከዚህ መራቅ አለ። ሰው እየታመመ እንዴት ከመድኃኒቱ ይርቃል? ይህንን ታላቅ ምስጢር መጽሐፈ ቅዳሴ መግቢያው ላይ ሊቃውንት አባቶቻችን መኑ ዘር መርዓዊ ዘይጠብ ስጋው በጊዜ ከብካሉ፣ በሰርጉ ጊዜ ስጋውን ለመብልነት የሚያቀርቡ ሙሽራን ያየ ማን ነው ብለው ይጠይቃሉ። መድኃኒታችን ክርስቶስ ይህን ብቻ ለእኛ አድርጓል። ውስጣችን የሚቀደሰው ይህንን የሕይወት መድኃኒት መቀበል ስንችል፣ አለበለዚያ አሮጌ ልብስ ለብሰን በአምላካችን ፊት እንታያለን። አምላካችን ደግሞ እኛ ልጆቹን በፍጹም ያደፈ ልብስ ለብሰን የዓይን ዘንድ አይሻል ኢያሱ የተባለውን ካህል በሰይጣን ክስ እግዚአብሔር ፊት ያደፈ ልብስ ለብሶ ካቀረቡት በኋላ በመላጓ አንደበት የተነገረው ከእግዚአብሔር የወጣው ቃል ምንድን ነበር የሚለው አሮጌውን ልብስ ያደፈውን ልብስ ከኢያሱ አስወግዱ፣ አዲሱንም ልብስ አልብሱት። አሁ ለኢያሱ አዲሱን ልብስ፣ ንጹሕን መጠምጠሚያ ሰጥቻለሁ የሚል ቃል እንደተነገረ በትንቢተ ዘካርያስ ምዕራፍ 3 ላይ እናነባለን። ልጆቹን አዲስ ልብስ ለብሰን ተቀድሰን ዮሐንስ በሰማያት በራእዩ ካያቸው ጋር እንድንዘምር ይሻል እንጂ በአንድ ወቅት ኢያሱ ተጎሳቅሮ የለበሰውን አሮጌ ልብስ ለብሰን በፊቱ እንድንቆም አምላካችን በፍጹም በፍጹም ፈቃዱ አይደለም። ስለዚህ ክርስቲያኖች የጥምቀት በዓልን በያመቱ ስናከብር በልምድ የምናከብረው የለመደብን በዓል ብቻ መሆን ሳይሆን ያለበት እኛን የሚለውጥ መልካም አጋጣሚ፣ እኛነታችን የሚቀየርበት አዲስ ልብ የምናገኝበት፣ ከእርሱ ጋር የተቀበርነው ለመታደስ ለመለወጥ ነው እና አዲስ ማንነት አዲስ መንፈስ የምናገኝበት በዓል ሊሆን ይገባል። የጥምቀቱ በዓል ተከበረ የሚባለው በዚህ መልኩ መንፈሳዊ ትርጉሙን አሟልተን እኛም ተቀየረን በዓሉን ማክበር ስንችል፣ በእውነት በጥምቀቱ ፍጥረታትን የቀደሰ ጌታ እኛንም ቀድሶ አባ አባት ብለን በምንጮህበት የልጅነት መንፈስ ልጆቹ ስላደረገን የልጅነትንም ስልጣን ስለሰጠን ክብርና ምስጋና ለእርሱ ይሁን። የታደሰ ልብና ማንነት በውስጣችን ኖሮ አሮጌው ሰው ተወግዶ አዲስ ሰው ሁነን እንመላለስ ዘንድ የአምላካችን ጸጋ ዘውትር ከሁላችንም ጋር ነው።